مهبسه أساء. لمهارسه لا يا በሜልበርን ዩኒቨርሲቲ ሲሰጣቸው የነበረውን የሦስት ወራት ሥልጠና አጠናቀው ዲሴምበር 12 ቀን በኒያላ አፍሪካ ሬስቶራንት የመረቃ ሥነ ሥርዓታቸው ተከናወነ። 17 በተለያዩ የራሳቸው ቢዝነስ ሥራዎች ላይ በመሥራት ላይ የሚገኙ አፍሪካ አውስትራሊያውያን የሰለጠኑበትና በተሰማሩበት ሥራ ይበልጥ ስኬታማ እንዲሆኑ በሚያግዛቸው ፕሮግራም አጀማመርን በተመለከተ በአጋጣሚ ተጀመረ የሚሉት የፕሮግራሙ ሐሳብ አመንጭና ዳይሬክተር አቶ ኃይለ ልዑል ገብረስላሴ አፍሪካውያን በሚሰሩት የቢዝነስ ሥራ ውስጥ ይበልጥ ስኬታማ ሊያደርጋቸው እንዲችል የሚያግዝ ስልጠና ሐሳብን በተጠራውበት አንድ ስብሰባ ላይ አቀረብኩ፣ ተቀባይነትም አገኘ ይላሉ። ሁልጊዜ ነገሮች በአጋጣሚ ነው የሚሳኩትና ወደ ከተማ ለሆነ ጉዳይ ሄጄ እያለው አንድ የቪክቶሪያ የቀድሞ ገዢ የነበሩ ስልክ ላይ ይደውላሉ። ደውለው ልጅ እስቲ ከቻልክ ብቅ በል ይሉኛል። ወዲያው ሲቲ ውስጥ ስለነበርኩኝ እሺ ብዬ ከቢሯቸው ሄድኩ። በአጋጣሚ ከሜልበርን ዩኒቨርሲቲ የመጡ ሁለት በቢዝነስ ላይ ስፔሻላይዝ ያደረጉ ለዚህ ሀገር አቦሪጂኖች ዲዛይን የተደረገ ፕላን ነበረ እና ስለ እሱ ይወያዩ ነበረ እና ያን እንድሰማ ነው እና ያንን ሰማሁኝ እና ወዲያው፣ ግን ያ ውይይቱ ሲያልቅ ለምንድን ነው ይሄ ነገር ለአፍሪካውያን የማይሆነው? ምክንያቱም አፍሪካውያን ብዙ እዚህ ሀገር ላይ ቢዝነስ ይከፍታሉ፣ ግን የከፈቱትን ቢዝነስ አስፍቶ የመሄድ ባህሪ የለውም። ቢዝነሱ በዛው ባለበት ላይ ቀጭጮ የሚቀር ቢዝነስ ነው። ወይም ደግሞ የሚከፍቱት ቢዝነስ ተመሳሳይ ነው። ለምሳሌ አንድ ሰው ሬስቶራንት ከከፈተ ከጎኑ ሄዶ ሌላ ሰው ሬስቶራንት ይከፍታል። ወይም ደግሞ አንድ ሰው የሆነ የምግብ ዕቃ መሸጫ ከከፈተ ከጎኑ ምግብ መሸጫ ይከፍታል። ለምሳሌ እኔም ራሴ ያየው ኤክስፒሪየንስ ነው። ጤፍ ጤፍ ነው አንተችሽት ጤፍ አምጥቶ ከጎን የሚሸጥ ሰው ይኖራል። ስለዚህ ከዚህ ይልቅ ክሪኤቲቭ ሆኖ አዳዲስ ነገሮችን መፍጠር፣ ለምሳሌ አንድ ሰው ጤፍ ቢያመርት ሌላው ሰው ደግሞ የጤፍ ፕሮዳክት፣ ሌላው ደግሞ ጤፍን ማጓጓዝ በትራንስፖርት እንዲህ አይነት የተለመደ አይነት ፈጠራዎች የሉም። የተለመደው ምንድን ነው? አንዱ በ የጀመረውን ኮፒ እና ፔስት የማድረግ ካራክተሮች አሉ። እነዚህ ሁሉ ማስቆም የሚቻለው ስፔሻል ትሬኒንግ በማድረግ ስፔሻል ስልጠና በመስጠት እና ነገሮችን በማስፋት እና የዚህን ሀገር ደግሞ ሲስተም በማወቅ ነው። ስለዚህ ይሄ ለአፍሪካውያኖች አስፈላጊ ናቸው ብዬ በዛለት እዛው አሳሰብኩኝ። እንግዳ ውስጥ ጥሩ አንድ ሁለት ፔጅ እስቲ ጻፍና አይዲያውን በወረቀት ላይ አስርና አምጣሉኝ አንድ ሁለት ፔጅ አይዲያውን ጽፌ ኬዝ ስተዲዎች ሰራሁኝ። ለምሳሌ አራት አምስት ስድስት የሚሆኑ አፍሪካውያን ያላቸውን ቢዝነስ ለምሳሌ ወይዘሮ ከሌ በዚ ጊዜ መታ እዚህ ሀገር ተቀምጣ እንዲህ አይነት ቢዝነስ ከፍታለች። በእድገቷ ይሄን ይመስላል። ወደዚህ ግን አልቻለችበት ምክንያት እያም ተንትኜ አስረዳ። ያን አይዲያ ተቀበሉት። አይዲያውን የተቀበሉት እንጂ ግን ፕሮግራሙ ዴቨሎፕ አልሆነም። ገንዘብም አላገኘንም። እና ይሄ ከተጀመረ የዛሬ አራት አመት ነው እንደ አይዲያው ከጀመር ነው። እና ከዩኒቨርሲቲ ኦፍ ሜልበርን ጋራ በተለያየ መንገድ ስንሰራ ቆየን። ያው በጥረት ገንዘብ ማፈላለጉን፣ አይዲያውን ዴቨሎፕ ማድረጉን፣ ትምህርቱ በምን አይነት መልክ ይሰጥ፣ ስልጠናው ምን ያስፈልገዋል፣ ክላስ አክቲቪቲ ብቻ ሳይሆን ደግሞ ሜንቶር ያስፈልገዋል። ሜንቶር ማለት ምንድን ነው? እዚህ ሀገር ለምሳሌ በዚህ ሙያ ላይ በደንብ ስፔሻላይዝ አድርገው ሰክሰስፉል ሆነው ቢዝነሳቸውን የጨረሱ ሰዎች አሁን ለሚገቡት ሰዎች የቢዝነስ አይዲያ መስጠት፣ ሼር ማድረግ፣ ማማከር፣ መርዳት ፕራክቲካል የሆነ ሳፖርት መስጠት ከቲዮሪው ይልቅ በቃል ከሚሰሙት ይልቅ ደግሞ በአካል እየተገናኙ የሚያማክራቸው ሰው እንዲያገኙ ማድረግ እና ያንንም ሁለት አይነት ኮምፖነንት እንዲኖረው አድርገን ፕሮግራሙን ዴቨሎፕ አደረግን። ፎርቹኔትሊ በጣም ደስ የሚል ነው። ዚስ ይር መጀመሪያው በዚያ በሁለት ሺህ ሀያ መግቢያው ላይ ሜልበርን ዩኒቨርሲቲ የመጀመሪያውን እኔ ገንዘቡን ሸፍናለሁኝ እናንተ ፕሮግራሙን አቅርበዋሉ ከዛ አድቨርታይዝ አደረግን ለአፍሪካውያን በሙሉ አድቨርታይዝ ያደረግነው ነው አንደኛ ቢዝነስ ያላቸው ሰዎች ሁለተኛ ደግሞ ቢዝነስ ባይኖራቸውም በቢዝነስ እየሞከሩ ያሉ ለመግባት ያሉ ሰዎች እና እንግሊዝኛ ቋንቋ የሚችሉ ይህንን መስፈርት አውጥተን አድቨርታይዝ አደረግን ወደ ሀምሳ ስልሳ ሰው አመለከተ ከነኚህ ውስጥ አወዳድረን ኢንተርቪው አድርገን መርጠን አስራ ሰባት ሰዎችን ወሰድን። እነኚህ አስራ ሰባት ሰዎች በጣም የተለያየ ቢዝነስ ያላቸው ናቸው። አብዛኞቹ ወጣቶች ናቸው፣ ግን የተለያየ ቢዝነስ ኢትዮጵያውያኖች ማለት አንድ ሁለት ኢትዮጵያውያኖች አሉ። እነሱ በተለያየ ንግድ የሚሳተፉ ናቸው። በቡና ንግድና በመልቲሚዲያ የሚሳተፉ ናቸው። ሌሎች ደግሞ በጨርቃ ጨርቅ ላይ ያሉ አሉ፣ በፋሽን ኢንዱስትሪ ላይ ያሉ አሉ፣ በትራንስፖርት ንግድ ላይ ያሉ አሉ። የተለያየ ንግድ ውስጥ ያሉ አፍሪካውያን አሉ። እነዚህ ሁሉ ተሳትፈውበት ፕሮግራሙን ሰክሰስፉሊ አስተምረን፣ እኔ የመጨረሻውን ክላስ ሙሉ ቀን ያስተማርኩት ፋሲሊቴት ያደረግኩት እኔ ነበርኩኝ። የመጨረሻውን ቀን የወሰድኩት አስራ ሁለት ቀን ሙሉ ቀን ነው የሚማሩት፣ ግን ኦቨር ስሪ ማንዘስ ነው ስትረች አድርገነዋል። ምክንያቱም እንዲመቻቸው አድርገን እና በዛ አይነት መልክ አሰልጥነን የሚገባውን ትምህርት ሰጥተን የመጀመሪያዎቹን ለመጀመሪያ ጊዜ ደስ በሚል ሁኔታ አስመርቀናቸዋል እና ስሙ ራሱ ብሉን አይል ነው። ብሉናይል የተባለበት ምክንያት ያው ጥቁር አባይ አንድም፣ ያው እኔም እዛ መሆኔ ለዚህ ነገር ኮንትሪቢዩት አድርጓል። ነው ሰጀስት ያደረኩት። ይሄን ያደረኩበትን ምክንያት አንደኛ አባይ ብዙ ሀገር ተሻግሮ የሚሄድ ነው። ሁለተኛ በወንዝ ዙሪያ ደግሞ ብዙ ጊዜ ንግዶች ይካሄዳሉ። መሸጥ፣ መለወጥ፣ አሳ ጠብሶ መስጠት የሚሆን የተለያዩ ነገሮች ይካሄዳሉ በወንዞች ዙሪያ ብዙ ጊዜ። ከዛ ደግሞ እንደገና ብሉ የሚለው ከለር እራሱ ቀለሙ የቢዝነስ ከለር ነው ብሉ ስለዚህ ብሉ ናይል የሚለው ቆንጆ አይዲያ ነው ብዬ ይሄንን አቀረብኩኝ እነሱም ተቀበሉት በዚህ የተነሳ ስሙም ብሉ ናይል ተብሏል ብሉ ናይል አፍሪካን ቢዝነስ ማስተር ክላስ ተብሎ በአሁኑ ሰዓት ሰክሰስፉሊ ይሄ ፕሮግራም ተካሂዶ ተፈጽሟል እኔም የዛ የፕሮግራሙ ኮሚኒቲ ፕሮግራም ዳይሬክተር ሆኜ ነው የሰራሁት በርካታ በተለያዩ የንግድ ስራ ላይ የተሰማሩ ኢትዮጵያውያን አውስትራሊያውያን፣ ስልጠናው ካለው ጠቀሜታ አንጻር የመሳተፍ ፍላጎት ያላቸው ሰዎች መረጃው ምን ያህል እንዲደርሳቸው ተደርጓል? በቀጣይ ስምንት አስቧል ስንል የጠየቅናቸው አቶ ኃይለ ልዑል በተቻለ መጠን ማስታወቂያዎች በተለያዩ መንገዶች ተሰራይተዋል። በቀጣይም ስልጠናዎች ስለሚኖሩ በንግድ ስራ ላይ ያሉ በሙሉ ስልጠናውን ቢወስዱ ጠንካራ የንግድ ተቋም እንዲሆን ድርጅታቸው ያግዛቸዋል፣ ከራሳቸው አልፈው ሌሎችንም ይጠቅማሉ ሲሉ ይገልጻሉ። አለን ሚዲያ ሁሉ እንዲሰማ አድርገናል። በሬዲዮም እንዲቀርብ አድርገናል። በፌስቡክ እንዲቀርብ አድርገናል። በኢሜይል እንዲሄድ አድርገናል። በተለያዩ ኦርጋናይዜሽኖች ሰርኩሌት እንዲደረግ አድርገናል፣ እና በምንችለው አቅም ማክሲመም ዲስትሪቢዩት እንዲደረግ አድርገናል። የገቡ ሰዎች አሉ። ቅድም እንዳልኩት ያው ደግሞ አንዳንድ ጊዜ አንዳንድ ሰው ያለው ቅድሚያ ለተለያዩ ነገሮች ስለሚሰጥ ቢዚም የመሆኑ ሁኔታዎች አሉ። ግን እድሉ በዚህ የሚገታ አይደለም። እድሉ ወደፊትም የሚቀጥል ስለሆነ በሚቀጥለው ጊዜ አመልክተው ቢሳተፉ እጅግ በጣም አይዲያ በደንብ የሚሰጣቸው ኮርሱ ራሱ ስትራክቸር የሆነው በተለያዩ ኤሪያ ላይ ነው። ለምሳሌ በቢዝነስ ማኔጅመንት ላይ አለ፣ በማርኬቲንግ ላይ አለ በፋይናንስ አለ። እንዴት አድርገው ማኔጅ እንዳለባቸው፣ እንዴት መበደር እንዳለባቸው፣ ታክሳቸው እንዴት መስራት እንዳለባቸው፣ ታክሳቸውን በሚሰሩበት ጊዜ ማሰብ ያለባቸው ነገር ምንድን ነው፣ ሰራተኛ እንዴት አድርገው መቅጠር ይችላሉ፣ እንዴት አድርገው ቢዝነሳቸውን ደግሞ ኤክስፓንድ ማድረግ ይችላሉ፣ በምን አይነት መልክ ማሳደግ እንደሚችሉ እነዚህን ሁሉ የተለያዩ አይነት ነገሮችን ያካተተ ነው። እኔ ለምሳሌ በቢዝነስ ሊደርሺፕ እና በኮሚኒቲ ሊደርሺፕ መካከል ያለውን መጠቃቀም አንዱ ለአንዱ ምን ያህል እንደሚጠቅም ምን አይነት ስራ መስራት እንደሚቻል በዛ ላይ እሱን ነው ሙሉ ቀን ፋሰል ዜግ ያደረግኩት እና ሌሎቹ ደግሞ በሌላ በተለያየ ሙያ በተሰለፉበት ሙያ ላይ ይህን ሲያሰራጩ የነበረው እና ይህንን በጣም ጠቃሚ ለህብረተሰቡ እጅግ በጣም ጠቃሚ ፕሮግራም ነው ብዬ ነው የማምንበት። ከዚህ በፊት በሊደርሽፕ ፕሮግራም ወደ ሁለት መቶ ሀምሳ አፍሪካውያን አሰልጥነናል። አሁን ደግሞ በቢዝነሱ ያሉትን አሰልጥነን የራሳችን ህዝብ ራሱን እንዲችል ማድረግ ብቻ ሳይሆን ሌላውን የመቅጠር የሥራ እድል የመፍጠር ካፓሲቲ ነው አሁን ቢልድ እያደረግን ያለ ነው። ስራ መፈለግ ሳይሆን ስራ መፍጠር መቻል አለብን እኛ። ስለዚህ እዛ ካልገባን ራሳችንን በኢኮኖሚ ካልገነባን፣ ራሳችንን ካላጠነከርን ደካሞች ነው የምንሆነው። ስለዚህ ያን ለማድረግ ነው አንዱም ታስቦ፣ ይሄ በደንብ እየተንቀሳቀስንበት ያለ ነው። ይሄን ፕሮሞት በማድረጋችሁ ደግሞ እጅግ በጣም እናመሰግናለን። ኤስቤስ ስሮች እግዚአብሔር ይስጥል። ለኤስቤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።